ዋናው ነገር የዚህ የሪፐብሊኩ መፍረስ በሁለት መንገድ ነው የሚሆነው። አንደኛው በሰላማዊ መንገድ ባሉት የፖለቲካ ድርጅቶች ሀሳብ ስምምነት ላይ የተመሰረቱ መሰረታዊ የህገ መንግስት ለውጥ ያንን በተግባር ማድረግ በሂደት አንድ ይሄ ነው ው ይሄ፣ በነገራችን ላይ በዶክተር ጌታቸው ኃይሌ ጽሑፍ አንድ ሁለት እያሉ ያነሷቸው ነጥቦች አሉ። እንደው በግምገማ ውስጥ እነሱን ግምት ውስጥ እንዲያስገቡ ብዬ ነው። እሺ፣ የሽግግር መንግስት ቢመጣ ጥሩ ነው፣ ግን አይቻልም ነው ያሉት። የሽግግር መንግስት ለመምጣት ካልተቻለ በምርጫው ደግሞ የኢትዮጵያን ሕዝብ ጥቅም እና ፍላጎት የሚያንጸባርቅ ለውጥ ሊመጣ አይችልም ማለት ነው። አሁንም ወያኔዎች ናቸው ይህንን የሚወስኑት እና ይሄኛው እንዴት አብሮ እንደሚሄድ አላውቅም። ዋናው ነገር ወያኔ የኢትዮጵያን ሕዝብ ፍላጎት እንደማያከብር ያለፈው የአስራ ዘጠኝ መቶ ዘጠና ሰባቱ ምርጫ እሱ ያሳያል። ከዛ በኋላ ሁለት ጊዜ አንዴ በዘጠና ስድስት አንዴ በመቶ ፐርሴንት አበቃ አሸንፈናል ብሎ እየሄዱ ያሉትን ማስታወሱ ይጠቅማል። ስለዚህ ነጻና ፍትሐዊ ምርጫ ሊመጣ ይችልና የኢትዮጵያን ህዝብ ፍላጎት ይመልሳል ብሎ ለማመን ከባድ ነው። አሁን ግን ያለው ምንድን ነው? የትግል ጊዜ ነው። ይሄ ነገር የሚለወጠው በኢትዮጵያ ህዝብ ትግል ነው። ህዝቡ የስርዓት ለውጥ ነው የምንፈልገው። የስርዓት ለውጥ ማለት ህገ መንግስቱ ጨምሮ ነው። ያለው ስርዓት መሰረት አሁን ያለው ህገ መንግስት ነው። ይሄ ያልተስማማነት፣ ይሄንን ነው ለመለወጥ የምንፈልገው ነው ያሉት። ኮንስቲቲዩሽን ወይ ህገ መንግስቱ ጥለውታል፣ አይፈልጉም። ይሄ ብቻ ነው የኢትዮጵያን ህዝብ ወደ ቤት ውስጥ ለመመለስ የሚችለው ከትግሉ ሜዳ። ይሄ ካልተሟላ ያው ትግሉ ይቀጥላል፣ ወደ ባሰ የስርዓት መፍረስ፣ ሲቪል ዎር ወይም ህዝባዊ ጦርነቶች መነሳት ማለት ነው። ወደዛ ነው የሚወስደው እና በአንድ በኩል ለወያኔዎች አሁን ዶክተር አብይ እንኳን ደህና መጣ ብለው እሱ የሚሄድበትን መንገድ ማቃናት እንጂ አሁን ተሰብስበው የወሰኑት አይነት ውሳኔ እነሱን የሚያጠፋ ነው፣ አገሪቱንም እሳት ላይ የሚጥል ነው የሚሆነው። እና ከዛ እንዲመለሱ ብዙዎች መምከር አለባቸው። በዚህ በኩል ለውጡን የምንፈልግ ሰዎች ደግሞ የሀሳብ አንድነት ማሳደግ ያለብን ይመስለኛል። አንድ ይሄ ነው። ለዚህ አሁን በሲያትል ላይ የተደረገው የኢትዮጵያ ፖለቲካ ድርጅቶች አገራዊ ስምምነት ወይም መግባባት ጥሩ ጅምር ነው። ዶክተር አብይ ገብታችሁ ስሩ ማለት ብቻ አይደለም። ገብቶ ለመስራት ሰዎች በነጻነት ለመኖር መቻል አለባቸው። ደህንነታቸውን እንዲረጋገጥላቸው ያስፈልጋል። ያንን ያድርጉ እና ስለዚህ መልካም መነጋገር እና የሀሳብ አንድነቶች እየተመሰረቱ ይሄዳሉ። ከዛ በኋላ ይሄ ህገ መንግስት ተቀይሮ ለኢትዮጵያ የሚሆን ህገ መንግስት ረቆ በኢትዮጵያ ህዝብ ድምፅ ጸድቆ በዛ መሰረት የአገር ቅርጽ የኢትዮጵያ አስተዳደራዊ ቅርጽ ሁሉ በዛ በህገ መንግስት ላይ ተወስኖ ሰላማዊ ምርጫዎች ተደርጎ ብሔራዊ መንግስት ይመሰረታል። ምናልባት ማን ያውቃል፣ አሁን ያለውን ስርአት የኢትዮጵያ እሱ ይሻለኛል ካለ በነጻ ምርጫ እውነት በዛ በሽግግር መንግስት ስር በሚደረገው ነጻ እና ፍትሃዊ ምርጫ ተደርጎ ኢትዮጵያ ከወሰነ ወያኔ ይሄንን እንደ ፕሮግራሙ ይዞ ሊቀርብ ይችላል። ያንን ለማስወሰን ከቻለ የግድ የህዝብ ድምፅ ነው መቀበል ይኖርብናል። ግን በኢህአዴግ ስር ሳይሆን ከኢህአዴግ ነጻ በሆነ ከሁሉም የህብረተሰቡ ክፍል ከሁሉም የፖለቲካ ድርጅቶች የተውጣጣ የትራንዚሽን ወይም የሽግግር ጊዜ መንግስት መቻል አለበት። አመኔታንም የሚኖረው እንደዛ ሲሆን ነው እንጂ የፈለገውን የውጭ ፈረንጆች አስገባን ምናምን ይበሉ ብለህ ተመልካችነት አይሰራም። የኢትዮጵያ ሕዝብ ብዙ ጊዜ ተነድፈዋል። በዚህ እና አይቀበልም። ይሄን መቀበልም የለበትም። ይሄ ነው ያሳ እሺ፣ ዶክተር ጌታቸው ኃይሌ ዶክተር ጌታቸው አቶ ሰሎሞን የጻፍኩትን እያስተካከልክ ስላቀረብክልኝ አመሰግናለሁ። ከዶክተር ጌታቸው ጋር የተለያየንበት የት ጋር እንደሆነ አልገባኝም። በነጻ ምርጫ ይደረግ በምልበት ጊዜ በወያኔዎች ተቆጣጣሪነት ማለት አይደለም። ዶክተር አብይ አሁን ታዛቢዎች ካስቀመጠ፣ የነጻ ምርጫ ቦርድ ካቋቋመ እና ምርጫው ላይ ለመሳተፍ ከቻልን በነጻ የወያኔ እጅ ወይንም ደግሞ የኢህአዴግ እጅ በሌለበት ምርጫ ከተደረገ ዶክተር ጌታቸውና እኔ የምንለው ተመሳሳይ ነው። የመሰለኝ ግን ወያኔዎች እየተቆጣጠሩት ኢህአዴግ እየተቆጣጠረው የሚሄድ ምርጫ አልቀበልም። እኔ ይሄ ማለት እኮ እስካሁን ድረስ ሲደረጉ እንደነበሩት አይነት ምርጫዎች ማለት ነው። አዎ እሱን አልቀበልም ብያለሁ፣ ደጋግሜም ጽፌያለሁ። አብይ ስልጣን አለው ይህንን ለማድረግ፣ ወታደር ለማዘዝ ስልጣን አለው። ህገ መንግስቱ በሞላ ባንቀበለውም እሱን ሊያነጋግር የፈለገውን ለማድረግ ለጊዜው የሚያስችል ስልጣን አለው። ይፈቅድለታል ህገ መንግስቱ። በዚያ መሰረት እነዚህ እነዚህም ማድረግ አለበት። ወያኔ የኢህአዴግ የሌለበት እጁ የሌለበት ምርጫ ላይ ዶክተር ጌታቸው የማትቀበለው አይመስለኝም እሱ ያለበት የእሱ እጅ ያለበት ምርጫ ደግሞ እኔ አልቀበለውም። ስለዚህ እዚያ ላይ ተለያየን አድርገን ባናየው የተሻለ ይመስለኛል። ከመሸጋገሩ በፊት ዶክተር ጌታቸው ኃይሌ እጁ አለበት ማለት ማለት እና የሚሳተፍበት ማለት ልዩነት አላቸው ወይስ አንድ ናቸው? ልዩነት አላቸው። እጁ ያለበት ማለት ይቆጣጠራል ከዳር እስከ ዳር ምርጫውን ይቆጣጠራል። ቅድም ዶክተር ጌታቸው እንዳነሳው በምርጫ ሰባ ዘጠና ሰባት ይሸነፋል። አሸንፍ ያለው ብሎ ይወጣል። ዳኞቹ የእሱ ናቸው፣ ምርጫ ቦርድ የእነሱ ነው፣ ተቆጣጣሪዎች የእነሱ ናቸው፣ ሳጥኑ በእጃቸው ነው። በዚያን ጊዜ አሸነፉ ማለት ይሄ ነው። እጃቸው ማለት ከዚህ ሁሉ ላይ እጃቸውን ማንሳት አለባቸው ማለት ደግሞ አሁን ዶክተር ጌታቸው እንዳለው የኢህአዴግ እጅ የሌለበት ማለት እነሱ ስልጣን የሌላቸው ይህንን ለመቆጣጠር ስልጣን የሌላቸው መሆን አለባቸው በዚያን ጊዜ እነሱ ተወዳዳሪዎች ናቸው እንጂ አልቢትሮዎች አይደሉም ስለዚህ በተሳትፏቸው ላይ ተቃውሞ የለም በመቆጣጠር ላይ ነው እንጂ ምርጫው ላይ በመሳተፉ እኔ አልቃወማቸውም ግን እነሱ እንደ ሁለት ኳስ ጨዋታ ማለት ነው በሁለት ኳስ ጨዋታ በሚደረግበት ጊዜ ዳኛው የአንደኛውም ወገን መሆን የለበትም። ራሱን ችሎ የሚከታ የሚያዝበት ነው እና በዚያ መሰረት ሆነው መቀጠል ይችላሉ። ሌላው ሆነውን ደግሞ ብንገምት ጥሩ ይመስለኛል። ይሄ እስኪሆን ድረስ እነዚህ ገዥዎቻችን በስልጣን ላይ ያሉት ይሄ እስኪሆንና ምርጫ እስኪመጣ ድረስ የሽግግር መንግስትን ቢቀበሉ ጥሩ ነው። ግን አይቀበሉትም። አንዱ ይሄ ነው። ሁለተኛ ያሸነፈው የሚያሸንፈው ማን እንደሆነ የኢትዮጵያ ሕዝብ አንገፍግፎታል። እነዚህን ሰዎች መልሶ ይመርጣቸዋል ብዬ አላስብም። ያ የሚመረጠው ቁጭ ብሎ ከሕዝብ ጋር ህገ መንግስቱን ይጽፋል። ሌሎችን ሁሉ ማሳተፍ የሚችለው እንደ ሽግግር መንግስት አይነት ለማቋቋም የሽግግር መንግስት ባይለውም እሱ በያዘው ስልጣን ህጉን ሊያሻሽለው ይችላል። አዲስ ህገ መንግስት ሊጽፍ ይችላል። ከዚህ ካለው ህገ መንግስት ውስጥ ደግሞ አብዛኛዎቹን እንዳለ ሊወስዳቸው ይችላል። ለምሳሌ በዩናይትድ ኔሽንስ ውስጥ ያሉ የሰው ልጅ መብት ጥበቃ የሚለውን ሁሉ ተቀብለውታል፣ እና ያንን የሚመጣውም ህገ መንግስት ይቀበለዋል አሁን ምንድን ነው አዲሱ ህገ መንግስት በሚጻፍበት ጊዜ ኢትዮጵያ አንድ አገር መሆኗን አሁን ዛሬ በመሬቱ የአባት ቤት ሲዘረፍ አብረህ ዝረፍ እንደሚባለው በየበኩሉ ያለው አሁን እኔም ይሄን ያህል ውሰድ፣ እኔም ከኢትዮጵያ መሬት ላይ ይሄን ያህል ውሰድ እያለ እኮ ነው አሁን የሚጣላው እና ይሄ ሁሉ መሆን የለበትም። በሞላ ኢትዮጵያ የእያንዳንዱ ኢትዮጵያ ሀገር ነች፣ ከዳር እስከ ዳር የእያንዳንዱ ኢትዮጵያ ሀገር ነች። በዚያ አይነት የሚታይ ህገ መንግስት የሚጻፍበት ጊዜ ይኖራል እና ያንን ለማድረግ የሚችለው በሚቀጥለው ምርጫ የሚያሸንፈው መሆን አለበት ባይ ነኝ። እርግጥ ሁሉንም እና የሚያሳትፍ የሽግግር መንግስት ይቋቋም ማለት እማይሆነውን ሊሆን ይችላል አላውቅም። ነገር ግን እኔ አይታየኝም፣ ወያኔዎች ይህንን ፈቅደው ምንም እንኳን አብይ ቢገፋበት እንደው ዝም ብለን እናሰዋው ማለት ካልሆነ ሊያረገው ከሚችለው በላይ ከእሱ መጠበቅ ይገባ አይመስለኝም። ግን እሱ ሊያረጋቸው የሚችሉ ብዙዎች አሉ። አሁን እንዳልኩት የተናገረው አለ፣ ሬዲዮኑ የቴሌቪዥኑ የሁሉ ይሆናል። ባለፉት ምርጫዎች እኮ ኢህአዴግ ዘጠና ስንት ነው ዘጠና ስንቱን ሰዓት ወስዶ ለእነሱ ለተቃዋሚዎቹ በሳምንት ሁለት ቀንና ሶስት ቀን ስንት ሰዓት ነው? እንደዚህ ነው የሰጣቸው እኮ። አለዚያ አመቱን ሙሉ ይገዛ በነበረበት ዘመን ሁሉ መገናኛ ብዙሀኑ በእጁ ነበረ። አሁን አብይ ስልጣን ሲይዝ መጀመሪያ የሚያደርገው የመገናኛ ብዙሀኑን ግን፣ ጨርሶ ከመንግስት እ ከመንግስት እጅ አውጥቶ ድርጅቶች የጋዜጠኛ ድርጅቶች የፈለጉ አቋቁመው ሊሰሩ ይችላሉ። የመንግስት ሬዲዮን እና ቴሌቪዥን የመንግስት እስከሆነ ድረስ የኢትዮጵያ ሕዝብ ሊነጋገርበት አይችልም። እና ይሄን ሁሉ ማድረግ ይችላል። ምርጫውም ሳጥኑን በወታደር ለማስጠበቅ ይችላል። በፖሊስ ማስጠበቅ ይችላል። ይሄ ይፈቅድለታል ህገ መንግስቱ። እዚያ ላይ ነው እንግዲህ መታገል ያለብን ማበረታታትም ያለብን ሊያረግ የሚችላቸውን እንዲያረግልን ነው። ዶክተር ጌታቸው በጋሻው፣ አዎ፣ እንዲሁ በአጭሩ በውጤት ላይ እኔና ፕሮፌሰር ጌታቸው ልዩነት የለን። በውጥ የምንፈልገው ነገር ላይ ግን እዛ እንዴት እንድረስ በሚለው ላይ ልዩነት አለን። እሱ ምንድን ነው? እሳቸው የሚሉት የሽግግር መንግስት ከተባለ ወያኔ እሺ አይልም። በሌላ በኩል ግን የሚሉት ደግሞ ነጻና ፍትሀዊ ምርጫ ዶክተር አብይ ያው በኢህአዴግ ስር ሊያካሄደው ይችላል ነው። አይመስለኝም። ሁለቱ ውጤታቸው አንድ ስለሆነ ሽግግር መንግስትን አልፈቅድም ካለ ይሄን እንዲካሄድ አያደርግም። ምክንያቱም ስርአቱን እንዲለወጥ ስለማይፈቅድ ማለት ነው፣ ዋናው ነገር የሽግግር መንግስት ይሆን ወይም የነጻና ፍትሐዊ ምርጫ የሚመጣው በኢትዮጵያ ህዝብ ትግል ነው። የኢትዮጵያ ህዝብ ትግል ዶክተር አብይ ከኢትዮጵያ ህዝብ ጋር እስከሆነ ድረስ እሱ ትክክለኛ አካሄድ ለይቶ ካወቀ ለኢትዮጵያ ህዝብ የሚፈልገውን ለዛ ተገዥ ነኝ ካለ የኢትዮጵያን ህዝብ ድጋፍ ይዞ እየገፋ የግድ ነው ያለ በለዛ ተመልሰ ሰማኛው ፕሮፌሰር ጌታቸው የሚሉት አዲሱ የኢትዮጵያ ህገ መንግስት የሚጻፈው ዘላቂው ብሔራዊ መንግስት ከተመሰረተ በኋላ ላይ እና ይሄ አንደኛ በአፈጻጸም ወይም ለምርጫ አስቸጋሪ ነው። በምን ላይ ተወዳድሮ ነው እኔ ለዛ ድርጅት ድምፅን ሰጥቼ፣ ኦ ገና ወደፊት ሌላ ህገ መንግስት ይጽፍልኛል ብዬ ነው ወይስ ኢትዮጵያ መሆን አለባት አሁን እንደዚህ ብሎ በሚወዳደረው ህገ መንግስቱ በሚፈቅድለት መሰረት በእርግጠኛ ህገ መንግስት ላይ ተመስርቶ የእሱን ሀሳብ ሲያቀርብልኝ ነው። ስለዚህ ከብሔራዊ መንግስት መመስረት በፊት ይሄ ምርጫ ከሚባለው በፊት የኢትዮጵያ ህገ መንግስት መቀየር አለበት የሚል ነው የሚለው። ይሄ እንዴት ነው የሚቻለው ለሚባለው፣ እርግጥ አሁን እሳቸው የዘረዘሯቸውን ነገሮች በሙሉ ዶክተር አብይ በዚህ በቀረው የሁለት አመት ጊዜውም እንበለው ወይም በአንድ አመት ጊዜ ውስጥ ያድርገው ዋናው ከዛሬውኑ ጀምሮ ሪሊ መቆየት የሌለበት ነገር ምንድን ነው? ይሄ አስቸኳይ ጊዜ አዋጅ ተነስቶ የኢትዮጵያ የፖለቲካ ድርጅቶች በሙሉ በሰላም ሀገራቸው ውስጥ የሚታገሉበትን ሁኔታ ከዛሬውኑ ጀምሮ ማስቻል ነው። ወያኔ ይሄንን ይላል። ዶክተር አብይ መተው ለኢትዮጵያ ህዝብ አሁን እኮ ወሬዎችን፣ ወሬዎች ጀመሩ አይነት ልንታሰር ነበር ብሎ እንደተናገሩት ሊሆኑ የነበሩ አሰቃቂ ድርጊቶች ሁሉ ሊፈጸሙባቸው የነበሩ ነበሩ የምናውቃቸው ግን ለህዝብ በሰፊው ያልተገለጹ ሾልኮ የወጡ እንዲሁ በግሬቭ ቫይን በዚህ በዚህ የምናገኛቸው ነገሮች የምርጫው እለት አሰቃቂ እርምጃ ሊወሰድበት የነበረ ሁኔታ እንደነበረ ሁሉ ሰምተናል። ግን ያ የቀረበትንም ምክንያቱም ሰምተናል። አሁን እንግዲህ ለእንደዚህ አይነት ብጠየቅ ለመስጠት አይደል? ስለዚህ ከኢትዮጵያ ሕዝብ ጋር መቆም ማድረግ ያለባቸው የፖለቲካ ድርጅቶቻችን ኢትዮጵያ ውስጥ እንዲነቁ ሚዲያዎቹ ነጻ ሚዲያ ኢትዮጵያ ውስጥ የፖለቲካ ድርጅቶቻችን ሙሉ ነጻነት ኖሯቸው ይሄ አሳሪ ህጎቹ በሙሉ ተነስተው ገብተው ተደራጅተው ሕዝቡን አስተምረው አት ዘ ሴም ታይም በአንድ በዛው ላይ ደግሞ እርስ በራሳቸው እየተነጋገሩ ብሔራዊ መግባባትን እየፈጠሩ ይሄን የሽግግር መንግስት የሚፈጥር አካል መሰየም አለባቸው። ይሄ ኢህአዴጎችም ያሉበት በዛ አካል አማካይነት የሽግግር መንግስት ይመስረት። ይሄ የሽግግር መንግስት አዲስ የአገሪቷን ህግ ይንደፍ፣ ይጻፍ፣ ያሰራ። ይሄንን የሚሰራውን ህገ መንግስት በህዝብ ያጸደቅ በዚህ በጸደቀ ህገ መንግስት ላይ ፌር ኤን ፍሪ ነጻና ሚዛናዊ ምርጫ የፍትሃዊ ምርጫ ይደረ ከዛ ብሔራዊ መንግስት ይመስረል እና የኔና የፕሮፌሰር አንድ አለመሆን ያለው በሂደቱ ላይ ነው እንጂ በውጤቱ ላይ አይደለም። እሺ፣ እንግዲህ ዶክተር ጌታቸው ኃይሌ ዶክተር ጌታቸው በጋሻው እናንተን የሚያካክሉ ጉምቱ ምሁራን፣ እጅግ በጣም ትልልቅ ሰዎች ይዞ መቼም ይሄንን አጀንዳ መክፈት በእውነቱ ሰፋ ላለ ንግግር ሰፋ ላለ ጊዜ መዘጋጀት ያስፈልጋል። ለማንኛውም ግን አሁን እንደው ሀሳባችንን ለማጠናቀቅ ሳይባል እንዳይቀር የምትፈልጉት መልእክት ካለ እንድትናገሩ እድል ልስጣችሁ። እንግዲህ አሁን ለአንድ ሰዓት ያህል ተነጋግረናል። ብዙ ቁም ነገሮችን አካፍላችሁናል። እስቲ የቀሩ የተንጠባጠቡ ናቸው የምትሏቸው ማጠቃለያ የምትሏቸውን ሀሳቦቻችሁን ስጡን። ዶክተር ጌታቸው ኃይሌ ብዙውን ተነጋግረንባቸ ብዙዎቹን ተነጋግረንባቸዋል። ግን በመጨረሻ በዘጠና ሰባት በአሁኑ ህገ መንግስት በዘጠና ሰባት ተቃዋሚ ድርጅቶች አሸንፈው ነበር። ስለዚህ በአሁን ባለው ሕገ መንግስት እንዴት አድርገን ልንወዳደር እንችላለን የሚለው ያኛው፣ በዚያን ጊዜ ተወዳድረው ያሸነፉት ለዚያ ምስክር ሊሆኑ ይችላሉ። እና በእውነቱ እኔ አሁንም ቢሆን የአሁኑ መንግስት በሰላም የሽግግር መንግስት ያቋቁማል ብዬ አልገምትም ቢሆን መጥላቴ አይደለም። ነገር ግን ሊሆን አይችልም። የሚሆነውን እናስ ለማለት ያህል ነው። ብዙውን ተነጋግረንበታል። ስላነጋገርከንም እጊዜ ልስትል እናመሰግናለን። አመሰግናለሁ። እሺ፣ ዶክተር ጌታቸው በጋሻው። እሺ እኔም እንደዚሁ ሊ የአሜሪካ ድምጽ ሬዲዮን እጅግ ላመሰግን እፈልጋለሁ። በዚህ በአገር ጉዳይ ላይ ያሉንና የያ የምናስለስላቸውን ሀሳቦች ለመግለጽና ለኢትዮጵያ ሕዝብ ለማሰማት እድሉን ስለከሰጣቸውን እጅግ እጅግ አመሰግናለሁ። ከዚህ ጋር እያይዜ እኛ ምንም አማራጭ የለንም። አማራጫችን ዶክተር አብይን ሙሉ በሙሉ በመደገፍ ያቀዷቸው ነገሮችና የኢትዮጵያ ሕዝብ ጥያቄዎች እንዲፈጸሙ ለማድረግ ሙሉ ድጋፋቸውን ከሳቸው ጋር አድርገን ችግር በሚገጥማቸው ቦታዎች ላይ እየረዳናቸው በትግላችንና በሀሳባችን ለመቀጠል መቻል ነው። ሌላኛው አማራጭ ዶክተር አብይን አለመምረጥ የወያኔን አገዛዝ እንዲቀጥል መፍቀድ ብቻ ነው እና ሶስተኛ አማራጭ የለንም እና ዶክተር አብይን የሚረዱ ሀሳቦች ያፈለቅን እንግዲህ እሳቸውም ደግሞ የሕዝቡን የልብ ትርታ እየተመለከቱ ይህ እምነታችንን በእሳቸው ላይ ያለውን እምነታችንን እንድናጠነክር ተግባራዊ እርምጃዎችን ገና በይሆናል በይሆናል በተስፋ ብቻ ሳያንጠለጥሉን በተግባርም እያሳዩን ለመሄድ ወደ ቤት መመለጥ ያለባቸው ይመስለኛል። አመሰግናለሁ እጅግ የተከበራችሁ ዶክተር ጌታቸው ሀይሌ እንዲሁም ዶክተር ጌታቸው በጋሻው በጣም ትልልቁም ነገሮችን አንስታችሁ ነው ሐሳባችሁን ያካፈላችሁን። በዚህ በሀገር ጉዳይ ውስጥ ለረጅም ጊዜም እንደዚሁ የምትችሉትን ሁሉ እያደረጋችሁ ያላችሁ ምሁራን ናችሁ። ወደፊትም እንቀጥላለን ያነጋገርን እናንተን ለመንግስትም ለህዝብም የሚጠቅሙ ሐሳቦቻችሁን እንድታካፍሉ ለማድረግ እንደዚሁ አየሩን ክፍት በማድረግ እንቀጥላለን። ለዛሬ ለሰጣችሁን ማብራሪያ፣ ለአስተያየቶቻችሁ በአድማጮች ስም እጅግ በጣም አድርጌ አመሰግናለሁኝ። ደህና ደህና